ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረ ከአሜሪካ ድምፅ። ዛሬ ምሽት ሁለት መሰናዶዎች ይዘን መጥተናል። በመጀመሪያው ዘገባ ወደ ወሎ እንሻገራለን። በአምባሰል ወረዳ ወደምትገኝ አንዲት ቀበሌ ከመስፍን አራጌ ጋር እናመራና በመሪማ አርጋው ቤት እንታደማለን። በዚያ ፋጢማ ቆሬ የተሰኘውን ለመውለድ ለደረሱ ነፍሰ ጡርናቶች የሚደረገውን ልዩ ሥነ ሥርዓት እንቃኛለን። ተመልሰን ስንመጣ ደግሞ አዲስ አበባ፣ ስዊድንና አሜሪካ የሚወስድንን ሌላ ጉዳይ እንሰማለን። የሙዚቃ ግብዣም አይዘነጋም። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እንቆያለን። መስፍን ይቀጥላል። ወይዘሮ ፋጥማ ሙሄና ጎረቤቶቻቸው የማይቀሩበት ትልቅ ጉዳይ አለባቸው። ለመውለድ ቀናት ከቀሯት መሬማ አራጋው ጋር ተራራ በሚገማሸርበት ዳገት ልባቅልጦ ቁልቁለት ጉልበት በሚሰልብበት ተፈጥሮ ማራኪ በረከቷን ያለስስት በሰጠችበት አምባሰል ወረዳ 03 ቀበሌ ጫንጮ ጎጥ ወይዘሮ መሬማም ባህል ያቆየውን አገር ያላመደውን እንደ ወጉ ለመፈጸም ደፋ ቀና ያለች ነው። የሚመጡት እንግዶች የቀበሌ የድበርቲ የአገባል የወዳጅ ባለቤቶች ናቸው። ጸሎት የሚያደርሱ ማለት ናቸው። ለቤት ዱዓ፣ በሀገር በዓል ዱዓ የሚያደርጉ ማለት ነው። ለምንድን ነው በዚህ ሰዓት ልጠሪያቸው የፈለግሽው? በአሁኑ ሰዓት ልጠሪያቸው የፈለግኩት ያው የፋጢማ ቆሬ የሚባል የሀገር በዓል ለወልዲ ስለሆነ ለልጅ ዱዓ እንዲያደርጉልኝ በወሎና አካባቢው ለመውለድ ቀናት የቀሯት እናት ደግሳ ከወዳጅ ዘመዶቿ ጋር መልካም ምኞት የምትለዋወጥበት ባህላዊ ትውፊት ነው። ፋጢማ ቆሬ የስሙ አመጣጥ በቅጡ ተጠንቶ ባይሰነድም የአካባቢው ኗሪ ግን የራሱ መገለጫ አድርጎት ለዘመናት ዘልቋል። ለዚህም ነው ነፍሰ ጥሯ መሬማ ደከመኝ ሳትል መድከሟ። ለእሷ ይች ቀን ልዩ ናትና፣ እናም ከፈጣሪና ከወላጆቿ ቀጥላ የምታከብራቸውን ሰዎች የማስተናገድ ኃላፊነት ወድቆባታል። ያው ይሄንን የሀገር ባህል ዳጃ የሴቶቹ ዱበት ሲገቡ መለያ ባህላችን ነው። ስለዚህ እዚህ ቤት ውስጥ ጸሎት እየተደረገ መሆኑን ማሳያ ነው ማለት ነው። ማሳያ መለያው እንትን ነው የባህል የመለያው ነው። ለእንግዶችሽ በምን በምን ተዘጋጅተሽ ነው የምትጠብቅያቸው? ለእንግዶች የተለየ እንጀራና ወጥ፣ ቡቅሬ የሚባል የሀገር እንደ ጠላ ቡቅሬ አድርጌ የማያሰክር መጠጥ የማያሰክር፣ ያው እነሱ የሚያስፈልጋቸውን ነገር አድርጌ ጠብቃቸው። አሁን ሁሉን ነገር ስታዘጋጅ የረዳሽ ሰው ነበረ? አዎ፣ ጎረቤቶች፣ አቅራቢዎች፣ ጓደኞች ረፍቶኛል ይሰራ ሁለት ብዙም አልቆየም በእድሜ ጠና ያሉ በሰልፍ የተደረደሩ እናቶች ወደ መኖሪያ ቤቷ ግቢ ዘለቁ በአካባቢው ነዋሪዎች ዱበርቲ ተብለው ይጠራሉ ሴት ጸሎት አድራጊዎች እንደማለት ነው መሪዋ ዘንግ ይጨብጣሉ የጸሎት አድራሹ ልዑክ ተወካይ እንደማለት ናቸው የአካባቢው ነዋሪ በጋር ሲል ይጠራቸዋል ምክንያቱ በውል ባይታወቅም የጸሎት አድራሾቹ ብዛት ሙሉ ቁጥር አይሆንም እንደ አካባቢው ተጨባጭ ሁኔታ ሲያንስ ሶስት ሲበዛ ዘጠኝ እንደሚሆኑ አጫውተውኛል አምስት አባላትን የያዘው የሚገኘው የዱበርቲ ቡድን በየተራ የመኖሪያ ቤቱ በር ላይ ላፍታ ከተቀመጡ በኋላ ወደ ውስጥ ይዘልቃሉ። እዚያ በኩታ የተከለለ ልዩ ማረፊያ ተዘጋጅቶላቸዋል። ወይዘሮ መሬማ ለትልቅ እንግዶቿ ይመጥናል ያለችውን ምግብና መጠጥ ማዘጋጀትና ማቀራረቡን ቀጠለች። ጎረቤቶቿ በእያንዳንዱ ስራ ላይ ተሳታፊ ቢሆኑም የተዘጋጀውን ለእንግዶቿ የማቅረብ ኃላፊነት ግን የእሷ ብቻ ነው። ስታቀርብም እንደሚቀርበው የምግብ ወይም የመጠጥ አይነት ምርቃት ይሰጣታል። ለገንፎ ምርቃ ጀባ፣ ለቡና ቀሃዋ ጀባ ቡቅሪ እየተባለ ለሚጠራው የማያሰክር መጠጥ ፈርሶ ጀባ ትላለች። ጀባ እነሆ ተብሎ ሊተረጎም ይችላል። ጀባታውን ተከትሎ ምርቃን ይሽጎደጎዳል። እንዳቀረበችው ገንፎ ምጧ ገር እንዲሆን፣ እንዳዘጋጀችው ቡና፣ እንደጠመቀችው ቡቅሪ የሚወደድ ልጅ ፈጣሪ እንዲሰጣት رو فنارا دا نارا ما اسمه نارا دا كتير فهلا شلها بيل نارا دا Merhaba. na Merhaba. Merhaba. Merhaba.

ልጅ የጸሎት መርሃ ግብሩ የምርቃት ስርዓቱ የአመጋገብ ሂደቱ ዘፈቀዳዊ አይደለም ይልቁንም ያልተጻፈ ግን የተጠና ተውኔታዊ ተምሳሌት የተከተለ ነው ለምሳሌ ጸሎት አድራሾቹ ምጧ ቀላል እንዲሆን ሲመርቁ ውሃ የሞላበት ቅል በእጃቸው ይይዛሉ በምርቃኑ መሀል ድንገት የቅሉ ውሃ ይፈሳል። እናቶቹም የሕፃን ድምፅ ያሰማሉ። የቅሉ ውሃ በእንሸረት ውሃ፣ ቅሉ ደግሞ በሚወለደው ሕፃን ተመስሎ ለምትወልደው እናት መልካም ምኞታቸውን ያደርሳሉ።

ጎረቤታቸውን በስራ ሲያግዙ የነበሩት ወይዘሮ ፋጢማ ሙሄ ይህ ወላጆቻችን ያቆዩን እኛ የተቀበልን ነው፣ ለመጪው ትውልድ በአደራ የምናስረክበው ባህል ነው ይላሉ። እምነትና ዘር የማይለይ ሰውነት ብቻ የሚስተናገድበት ፋጢማ ቆሬ ክርስቲያኑም ሙስሊሙም ዱዓ ያደርጋል እንደኛ እንደኛ እንደኛም ባሻል አንለያይም አንዴ ነው በጸሎታቸው ላይ የምታነሳቸው ቁም ነገሮች ምንድን ናቸው? ምን እያላችሁት? አላህ አድርስልን፣ ደህና ትውለድልን፣ ልጅም ደህና ይደግልን እያልን ነው። ፋጢማ ቆሌ የተደረገለት ልጅ አላህ የመረቀው ነው። ጥፋት አያጠፋ፣ ተመለስ ብትለው ይመለሳል ማለት ነው። መተው በደህና እንደወልድ ደዋ ያደርጉልኛል ከዛ ያው በደህና እንደወልድ ዱአ ያደርጉልኛል። ኢንሻአላህ በደህና ወልዳለሁ ብዬ ተስፋ አደርጋለሁ። ስንተኛ ልጅሽ ነው? አሁን ይሄ ሁለተኛ ልጅ። በተመሳሳይ ሁኔታ እንደዚህ አይነት ጸሎት ተደርጎልሽ ነበር። ከጸሎቱ ምን አገኘሁት ያለሽ? ከጸሎቱ ሁሉንም ነገር ጥሩ ነገር አግኝቻለሁ። ምን ምን አገኘሁት ያለሽ? ሰላም ወልጃለሁ፣ ጥሩ ልጅ ወልጃለሁ፣ ጤናማ ልጅ ወልጃለሁ። እነሱ ዱአ እንዳደረጉ

ያነኑ በቤትም እንዳይወለድ ያው የታክስ ነው። ያው ዛሬ ሀኪም ቤት ነው ቤት ነው ያወለድሽው? እኔ ሀኪም ቤት ነው፣ ያው ግን መጀመሪያ ፈረና ቆራ አደርጋለሁ ግን የምወልደው ሀኪም ቤት ነው። ስለዚህ ሳይንሱም እምነቱም አይጣረስም ነው። አዎ ይሄ ያው በሙስሊም ሆነ በክርስቲያን ሆነ መለያየት የለም። አብረን ዱአ አብረን ያው አንድነት ሆነን ዱበርቲዎቹ ከፈጣሪ በታች ለተሰጣቸው ክብር የሚከፍሉት ዋጋ ምስጋናና ጸሎት፣ መልካም ምኞትና ምርቃን እንደሆነ ይናገራሉ። የዱበርቲዎቹ መሪ ወይዘሮ የሺ መኮንን። ለወይዘሮ የሺ የጸሎት ፕሮግራሙ ልዩ ትርጉም አለው። የመጀመሪያው እንደ ጸሎት አድራሽ፣ ሁለተኛው እንደ ወላጅነት ከማህፀናቸው በበቀለችው ልጃቸው መሬማ ቤት መገኘታቸው። አላህን ብላ ጠርታኛለችና ሰው አርገኝ አላህ ብለን ከጌታችን እንመጣለን። መተን እዚሁ ውላ ጋና ውላ ይሄ ያላ መለመኛ ነው። መጀመሪያ ደጃፉ ላይ ታስሮ እናገኛለን። እዚህ ደጃፉ ላይ ቁጭ ብለን እንገባለን። ትንወጣም እንዲያገባባችን ፊት የገባችሁ ኋላ ፊት ተወጣለይ፣ ኋላ የገባችሁ ኋላ ተወጣለይ። አላህን ሌለ መለመን ነው። እንደው በአጋጣሚ ዛሬ የፋጢማ ቆሬ ዝግጅቱ ላይ የእርሶ ልጅ ነች እንደ የተለየ ነገር ይፈጥራል ልጅ ላይ። አሁን የወለዱትም ልጅ ጸሎት ሲቀመጥ ሲቀመጡ እንግዲህ አላህን ይዤ አላህና አላህ መለመኛል እንዲያልጨነቅ እንዲያትጨነቅብኝ ጨርቋ ታይሰማ ትወለድልኝ አሳቢያን አላህ አቆልልኝ ነው የአስራ አንድ እናፍለኝ አስራ አንዱ ተወልደው አርገው ሁሉም በየምስራ ይዘውልኛል ይችም አንዷ ናት። እና ጦለት ለት ለትም ቀኑን ቆርጥ እናደርጋለን፣ እጋጅ እናደርጋለን፣ ምክር እንሰጣለን። ያው ዝካላ ጋራ እንደዚህ ነው። ዱበርቲዎቹ ጸሎት ያደረጉለትን ልጅ አድጎ ሲያገኙት የኔ ልጅ ነው እያሉ ይጠራሉ ይባላል። ያው እንደ ልጆቻችን ነው የምናየው፣ እንደነ ልጆቻችን እናዛቸዋለን፣ እንደ ልጆቻችን ያከብሩናል። በብዛት ምርቃን ነው የምታደርጉት? እና ምን ምን ትላላቸው ልጅሽ ግግልሽ ልጅ ሲሄድልሽ ማረግ ይድረስልሽ። ተመንግስትም ተሀገሩን ጀምረን አገርም አግማን ይሁንልን ነው የምንለው። አገር ገናታ ሆነ ዘንቶ መቀበጥ የለም። በወሎ አካባቢ ገናና የነበረው ፋጢማ ቆሬ አሁን አሁን ከትውስታ የራቀ ከተግባራዊነቱ እየተዘነጋ ይመጣ ይመስላል። ለኢትዮጵያውያኖች እንብዛም ቅርብ ያልሆነውን የምዕራባውያኑን ቤቢ ሻወርን በስልጣን የሚጠቅሱ የራሳቸውን ፋጢማ ቆሬ ግን ፈጠሩ። የማያውቁ ቢያውቁም በኋላ ቀርነት የሚፈርጁ አልጠፉም። ይህ የመጥፋት አደጋ ያንዣበበበት ከማይዳሰስ ቅርስ የሚፈረጅ ባህል ህላዊው እንዲጠበቅ የሚመለከተው አካል ሁሉ ኃላፊነት ቢሆንም የአምባሰል ወረዳ ባህል ቱሪዝም ጽህፈት ቤትን ጥረት ማድነቅ ግን ግድ ይላል። የጽህፈት ቤቱ ኃላፊ ገነት ጌታ ሆነን አናግረናቸዋል። በወረዳችን በርካታ ባህሎች አሉ። ከበርካታ ባህል ትውፊቶች አንዱ ፋጢማ ቆሪ ነው። እንዳየኸው ባህሉ ኦሪጂናል ሆኖ የተለያየ ማህበራዊ ትስስርን የሚያጠናክር ማህበረሰባችን አብሮ የመኖር ባህሉ የተቸገረም በትንሽም በትልቅም ይሁን እየተረዳዱ የሚኖርበት ሃይማኖት ሳይለዩ በአንድ ሆነው ምንም የሌላቸው ባለው በተለያዩ በአቅማቸው ሰው የሚረዳዳበት እና ባህላዊ ትስስርን የሚያጠናክር ሆኖ ያለ ባህል ነው። እነዚህን ባህሎች እንዳይጠፉ ለማድረግ በቦታው ላይ በመገኘት ከሰዎቹ ጋር አብሮ በመዋልና እንደዚሁም ደግሞ ተመዝግቦ ኢታንጀብል ቅርስ ላይ ተመዝግቦ የማይዳሰሱ ቅርሶች ላይ ተመዝግቦ እንዲቀመጡ ጥረት ያደርጋል። ያለው በርካታ የህብረተሰብ ክፍሎች ቢሳተፉም በእድሜያቸው የገፉ ወይም ደግሞ ወላጆቻቸው ያስቀምጡላቸውን ታሪክና ባህል ልምድ ይዘው የሄዱ ሰዎች ናቸው። አሁን ብዙዎች ወጣቶች ይህም ባህል እየተገበሩት አይደለም ወይም እየዘነጉት ነው የሚል አንዳንድ አስተያየት አለና በተለይ ወጣቱ የራሱን ማንነት እንዲያስታውስ ከማድረግ አንጻር ምን መሰራት አለበት? ያው አሁን ላይ በተለይ አሁን በዘመናዊ ነገሮች ነው ብዙ ነገር እየተቀየረ ያለው እየተረሳ ያለውና አሁን ያየናቸው ትልልቅ ሰዎች ናቸው ባህሉን እያከናወኑት ክንዋኔውን ያሉት ቢሆንም ግን ልጆች ናቸው አይታት ከሆነ መብሰጥሯልና ግን ያን ባህል ካለመርሳት አካባቢ አካባቢው ላይ ያሉ ትልልቅ ሰዎች በመኖራቸው ምክንያት ነው ባህል እየቀጠለ ያለውና እነሱም ነገ ከነገ ወዲያ ደግሞ ይሄን ባህል አስቀጥለው የሚሄዱበትን መንገድ እንዲያመቻችም እንዲቀጥሉም እኛም ጥረት እናደርጋለን። ከቀናት በኋላ ፋጢማ ቆሬ ያዘጋጀችው ወይዘሮ መሬማ በሰላም መገላገሏን ሰምተናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአምባሰል ዜሮ ሶስት ቀበሌ ጫንጮ ጎጥ።

መስፍንን ለቀደመው ዘገባው እናመሰግናለን። ቤተሰብ ፍለጋ ከጥቂት ዓመታት በፊት የተቋቋመ በጉዲፈቻ የተወሰዱ ትውልድ ኢትዮጵያውያንን ከሥጋ ዘመዶቻቸው ጋር ለማገናኘት ያለመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩል እስካሁን ድረስ ከሁለት መቶ በላይ ሰዎችን አገናኝተዋል። ስራው አልፊ ቢሆንም በቀጣይ ዓመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ሙሉ ዘገባውን እናዳምጥ። የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅናቱ በሕይወት እንደሌሉ ነበረ። የዛሬ ሁለት ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው። በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ አግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን። ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ሥራ ላይ እየተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል። ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለእኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው እሞክራለሁ። ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፍለጋ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉዲፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የሥጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ። በጉዲፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በእርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ትወጣ በፍለጋ ላይ እኔም ላገኛት ወይም ላውቃት እችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስል ወሰንኩ። ኢትዮጵያ ውስጥ ካለ ትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከአንድ ሺህ በላይ በጉዲፈቻ ፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከሁለት መቶ በላይ የተጠፋፉ በጉድፈቻ የተወሰዱ ልጆችንና አገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉድፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉድፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን የአፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየው ይናገራሉ። የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ሁሉም አካላት እንደምትፈልገው ተባባሪ አይሆኑም። ጥቂቶች አላማህን ሊረዱህ ይችላሉ፣ ሁሉም ግን አይሆኑም። ምናልባት ፖሊስ ጋር ሄደህ ስጠይቅ መረጃ ስጡ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነ እያለ ብትከለከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ። እነሱን ያው አመስግንም ማለት ነው። ሌላው ደግሞ በርካታ ለውጦች አሉ ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድነው ደቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደሚታወቀው እና አታገኛቸውም ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖረም ሰዎች ይፈራሉ ለመተባበር እንደዚ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበብ አስገብተው ምናምን ሂደቱ ተጠናቆ በጉድፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ክልል እዚህ አካባቢ ልጄ ተጥሎ አንስተህ ነበር እና የተወሰነ መረጃ እንድሰጠን ነበር እንዴት እንዳገኘኸው ናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው። ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ። እነዚህና መሰል ተግዳሮቶችን ተቋቁሞ ለሰባት ዓመታት ያክል የዘለቀው ተቋም ለፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ። ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን የሚሉ በቃ ኢትዮጵያዊ እናት አይደለውም ልጅን እኮ ማሳደግ አልቻልኩም ብለው የፈሩ የተጨነቁ፣ ራሳቸውን እንደ ሰው ማይቆጥሩ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ አሁን ገና እንደገና መኖር ጀመርን በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች። አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የሥጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልደ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለአይነ ሥጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል። And some of the things that we're we're um, having coming up soon are a couple of new initiatives We're going to have a DNA database. <laughs> አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ በአሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው። ድርጅቱ በኢትዮጵያውያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ አገራት የሚኖሩ ለስራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያለ አንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ሥራዎችን በነጻ ሊያከናውንም አስቧል። Tchau, ሁላችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሆንላችሁ። መልካም ጊዜ፣ ደግነት። ጀረና